እግዚአብሔር ይመስገን ጥሩ መዝሙር ነው። ደጋግመን ደጋግመን ዘምረን በደንብ እንችለዋለን ብዬ አስባለሁ። ናንሲን በደንብ ትጫወተዋለች። ጌታ ይመስገን። ናንሲን ጌታ ይባርካት በእውነት። ዊ ዊ ታንክ ጎድ ፎር ዩ ቢኮዝ ዩ አር ሄልፒንግ አስ አ ሎት ታንክ ዩ ቨሪ ማች ጎድ ብሌስ ዩ ዘ ስላይድ ኢዝ ኖት ወርኪንግ ዌል የዛሬው መልእክቴ የተመሰረተው አዎ እንትን በዚህ ርዕስ ላይ ነው። ቁጥር ስምንት ላይ የተመሰረተ ነው። አነቧዋለሁ ሁለተኛ ቆርንቶስ ምዕራፍ ዘጠኝ ቁጥር ስምንት ለእናንተም ሁሉም ጸጋ እንዲበዛላችሁ ለማድረግ እግዚአብሔር ይችላል። ያም እናንተ ሁል ጊዜ በነገሮች ሁሉ ውስጥ ብቃት ሁሉ ኖራችሁ ለመልካም ስራ ሁሉ እንድትትረፈረፉ ነው ይላል እና ርዕሴ እንደምታዩት። እግዚአብሔር ሁሉንም ጸጋ ሊያበዛላችሁ ይችላል የሚል ነው እንትኑ ሀሳቡና ይሄ ቁጥር በጣም አስደናቂ ነው። እንደ መግቢያ አንዳንድ ነገሮችን እናገራለሁ። ይሄ ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ከምዕራፍ ስምንት ጀምሮ በነገራችን ላይ ሁለተኛ ቆሮንቶስ በአጠቃላይ የምን መጽሐፍ ነው? እኔ አገልጋዮች በደንብ እንዲያነቡት ነው ሁልጊዜ የማሳስበው። ስለ አገልግሎት ነው የሚናገረው እና ሐዋርያው ቅዱስ ጳውሎስ ቆሮንቶስ ውስጥ ቆሮንቶስ ከተማ አገልግሎቱን እንዴት እንዳካሄደ፣ ከዛ የሚሽን ማዕከል ሆኖ አካባቢ ሁሉ ወንጌል እንዴት እንደተሰራጨ በነገራችን ላይ ቆሮንቶስ፣ አቴንስ ግሪክ ውስጥ ነው አካባቢ ነው የነበረ ከተማ ነው። እና በጣም ብዙ የሰት ፍልስፍናዎች ይከናወኑበት የነበረ ከተማ ነው። እና እዛ ውስጥ ሐዋርያው ቅዱስ ጳውሎስ በጣም አስደናቂ አገልግሎት አገልግሏል እና ቤተ ክርስቲያን ተመስርቷል። እና ጳውሎስን ቆሮንቶስ እንግዲህ በየቤተ ክርስቲያኑ ሁልጊዜ ጤናማ ሰዎች እንዳሉ ጤናማ ያልሆነ አመለካከት ያላቸውም ሰዎች አሉ። ስለዚህ ጳውሎስ ከዛ ከቆሮንቶስ ከሄደ በኋላ በመሀል እንደ መለያየት አይነት ነገር ተመስርቶ የጳውሎስን አገልግሎት የሚነቅፉ ሰዎች ነበሩ። እሱ እኮ እንደዚህ አይነት ሰው ነው እሱ እኮ እንደዚህ አይነት ሰው ነው እያሉ የሚሉ ነበሩ እና ጳውሎስ አገልግሎቱን ከመጀመሪያ ጀምሮ በምን ላይ እንደተመሰረተ፣ እንዴት እንደተመሰረተ፣ እንዴት እንዳከናወነ፣ ምን አይነት ትጋትና ጥማት እንደነበረው ሲናገር ታያላችሁ። እንዳውም እኔ አሁን አሁን በዚህ በተለያዩ ቦታዎች በሚሄድበት ቦታ ሁሉ የአገልግሎት መርሆ የቤተ ክርስቲያን አገልግሎት መርሆ ለደብረ ብርሃኖችም ነግሪያቸዋለሁ። በጣም አገልግሎቱ መዋቀር ያለበት መዋቅሩ ራሱ ምን እንደሆነ እዚህ ቆሮንቶስ ላይ ይናገራል። ሁለተኛ ቆሮንቶስ ለምሳሌ ምዕራፍ አምስት ላይ ከቁጥር 18 ያለውን ላንብብላችሁ። ነገሮችም ሁሉ ከራሱ ጋር በኢየሱስ ክርስቶስ በኩል ካስታረቀን፣ እንዲሁም የማስታረቅን አገልግሎት ከሰጠን ከእግዚአብሔር ናቸው ይላል። አገልግሎቱ ራሱ የማስታረቅ አገልግሎት ነው። የቤተ ክርስቲያን አገልግሎት ሌላ አይደለም፣ የማስታረቅ አገልግሎት ነው። ሰዎች ከእግዚአብሔር ጋር ተጣልተዋል። ሰዎች ከእግዚአብሔር ጋር እንዲታረቁ፣ ሰዎችም እርስ በርሳቸው እንዲታረቁ የእኛ አገልግሎት የማስታረቅ አገልግሎት ነው ብሎ ግን አገልግሎቱ ይላል። ስለዚህም እግዚአብሔር በክርስቶስ ሆኖ አለሙን ከራሱ ጋር ያስታረቅ ነበር። እንደውም እግዚአብሔር የሚባለው አምላክ አስታራቂ ነው ነው የሚለው ምን አይነት አስታራቂ ነው? አለሙን በሙሉ በክርስቶስ ውስጥ ሆኖ ከራሱ ጋር ያስታርቃል። ይሄ የአገልግሎታችን መርሆና ትልቅ መርሆ መሆን አለበት ብዬ ነው ማም ነው። ምክንያቱም ጳውሎስ እንደዚህ ስለሚል ቀጥሎ ስለዚህም በደላቸውን በነሱ ላይ አይቆጥርባቸውም። ምክንያቱም እግዚአብሔር በክርስቶስ አለምን ከራሱ ጋር ያስታረቅ ነበር ብሎ ተመልከቱ በኛም የማስታረቅን ቃል አስቀመጠ። ይሄ የቤተ ክርስቲያን አገልግሎት መርሆ ነው። እኛም እኛ ውስጥ ያስቀመጠው ነገር ሌላ ነገር አይደለም፣ የማስታረቅ አገልግሎት ነው። የማስታረቅ ቃል ነው። ቃሉ ራሱ የማስታረቅ ቃል ነው፣ በውስጣችን የተቀመጠው በወንጌል የተሰጠን እያለ ይናገርና፣ ስለዚህም አሁን እኛ ለክርስቶስ እንደራሴዎች ነን፣ እግዚአብሔር እናንተም በእኛ በኩል እንደሚለምናችሁ እኛም ስለ ክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን ይላል። የአገልግሎቱ ጠቅላላ የቤተ ክርስቲያን አገልግሎት የማስታረቅ አገልግሎት ነው። በቃ ይሄ ነው። ቤተ ክርስቲያን የቆመችበት ያለችበት፣ ሐዋርያ ጳውሎስ የተሾመበት፣ ጌታ ኢየሱስ ከቅድስት ድንግል ማርያም ተወልዶ የመጣበት ምድር ላይ የተሰቀለበት ዋና ምክንያቱ ማስታረቅ ነው። ሰዎችን ከእግዚአብሔር ጋር ማስታረቅ ነው። ሰዎች ከእግዚአብሔር ጋር ጠላቶች ናቸው። እዚሁ ቆሮንቶስ ላይ፣ ሮሜ ላይ ብትመለከቱ ትደነቃላችሁ። እኛ ሁላችንም ከእግዚአብሔር ጋር ጠላቶች ነበር። አሁን እግዚአብሔር በክርስቶስ ምን አድርጎናል? አስታርቆናል። እኛ ውስጥ ያስቀመጠው አገልግሎት ልዩ ዝባዝንኬ እንድናወራ አይደለም፣ እዚህ እንድንንዛዛም አይደለም ተሰብስበን። አገልግሎቱ የማስታረቅ አገልግሎት ነው። የማስታረቅ ኃላፊነትና ሸክም ተሸክመን ነው የምንሄደው እኛ ራሳችን ግን ምን ሆነን ታርቀን ነው የምንሄደው የሚለውን ሀሳብ ነው። እና ይሄ በሙሉ ሁለተኛ ቆሮንቶስ አገልጋዮች በደንብ ትኩረት ሰጥተው ሊያጠኑት የሚገባ መጽሐፍ እንደሆነ ነው የማምነው። እንግዲህ ምዕራፍ ዘጠኝ ላይ ስንመጣ የዛሬው መልእክቴ ላይ ከመምጣቴ በፊት ምዕራፍ ዘጠኝ ስለ መስጠት ነው የሚናገረው። ምዕራፍ ስምንትም ስለ መስጠት ይናገራል። ቤተክርስቲያን በአማኞች ስጦታ ነው የተቋቋመችው እና ብዙ ጊዜ እኛ ስጡ ስጡ ስጡ የሚል ነገር እዚህ መድረክ ላይ እንዲነገር እኔ እኔ በግሌ አልፈልግም፣ አላስብም። ምክንያቱም ክርስቲያኖች እግዚአብሔር ከባረካቸው መስጠት አለባቸው። በመስጠት ደግሞ እናገለግላለን። ግን ለዚህ ነገር ለዛ ነገር ስጡ እያል አማኞችን እንድናስጨንቅ ይሄ የፓስተርም ስራ አይደለም ቶታሊ። እኔ እንደውም በዚህ በማገለግልባቸው ቦታዎች አንድ ፓስተር መድረክ ላይ ወጥቶ ስጡ ብሎ ፖስታ የሚያዘር ከሆነ እዛ ጋ ነው አገልግሎቱ ዲስኳሊፋይድ የሚሆነው ብዬ ነው ብዙ ቦታ የምናገረው። ምክንያቱም ፓስተር እዚህ ጋ ይሄንን በጣም ጥልቅ የሆነ ውድ የሆነ የእግዚአብሔርን ቃል ለህዝቡ ለማስተማር ነው የተቆመው የቆመው እንጂ ገንዘብ ለመሰብሰብ አይደለም። ገንዘብ የሚጠየቅ ከሆነ አባሎች ብቻ ተሰብስበው ነው ይሄ ፕሮጀክት አለ፣ ይሄ ነገር አለ፣ ይሄ ይሄን ያስፈልጋል፣ ስለዚህ እንደ አቅማችሁ ስጡ ብለው መናገር የሚችሉት በአባሎች ስብሰባ ላይ እንጂ እንደዚህ አይነት አሁን ሁሉ ሰው ማንም ሰው በሚሰበሰብበት ቦታ ላይ እንደዚህ አይነት ነገር መነገር የለበትም ግን ስለ መስጠት ይናገራል። እናንተ አንብቡት። አሁን ወደ ዋና ርዕሴ ነው የሚሄደው። አሁን ዋናው ርዕሴ ቅድም በዚህ በርዕሱ ላይ እንዳያችሁት እግዚአብሔር ሁሉንም ጸጋ ሊያበዛላችሁ ይችላል የሚል ነው ጥቅሱ ላይ የተመሰረተ ነው። ያው ከሰውም ሀሳብ ከሌላም ቦታ የእግዚአብሔርን መልእክት ልናመጣ አይገባንም እና የመጀመሪያው ነጥቤ የእግዚአብሔርን ችሎታ ለናንተ ማሳሰብ ነው። አሁን ቁጥር ስምንትን ስታየው ለእናንተም ሁሉም ጸጋ እንዲበዛላችሁ ለማድረግ እግዚአብሔር ይችላል ብሎ የእግዚአብሔርን ችሎታ እንድናይ ነው የሚፈልገው። አሁን ጳውሎስ በመስጠት እኮ ታገለግላላችሁ። አዎ በልዩ ልዩም ነገር ታገለግላላችሁ፣ ግን እነዚህን ሁሉ ነገሮች ለማድረግ ይሄ እግዚአብሔር አምላክ እናንተን ልዩ በሆነ ሁኔታ ምን ያደርጋቸዋል ነው የሚለው፣ ያስችላቸዋል። እና እንደውም ችሎታውን ክርስቲያኖች የእግዚአብሔርን ችሎታ ሁል ጊዜ እንዲነገራቸው ያስፈልጋል። የእኛ አምላክ እግዚአብሔር ሁሉን የሚችል አምላክ ነው። እግዚአብሔር ይመስገን። ይሄ ልባችን ውስጥ ገብቶ መቀመጥ አለበት። እንደውም እዚህ ስላይዴ ላይ ምን ብያለሁ? እግዚአብሔር ካለው ካሉት ስሞች መካከል አንዱ ሁሉን ቻይ ነው የሚል ስም አለው። ለአብርሃም ዘፍጥረት ምዕራፍ 17 ላይ እግዚአብሔር ተገለጠና፣ አብርሃምና ሳራ ጥያቄ አላቸው። እግዚአብሔር ድሮ ከ25 ዓመት በፊት ጠርቷቸው ለ25 ዓመት ሳራ ሳትወልድ አብርሃም ልጅ ሳይኖረው ቆይተዋል። እና ድንገት እግዚአብሔር ዘፍጥረት ምዕራፍ 17 ላይ ተገለጠና የሁለቱንም ስም ቀየረ። እግዚአብሔር አብርሃም ድሮ የአብርሃም ስም አብራም ነበር። አብርሃም ትባላለህ አለን የሳራ ስም ሶራ ነበር ሶራይ ነበር። ሶራይ የሚለውን ሳራ ተብሎ ይቀየራል ብሎ ቀየረና የሚቀጥለው ዓመት ልክ በዚህ ጊዜ ሚስት ሳራ ወንድ ልጅ ትወልዳለች ብሎ እግዚአብሔር ተናገረ። እና ይሄንን በሚናገርበት ጊዜ መጀመሪያ የተናገረው እኔ ኤልሻዳይ ነኝ እና በፊቴ ምን አድርግ ተመላለስ፣ ፍጹም ደግሞ ሁን ብሎ ነው ያዘዘው እኔ ኤልሻዳይ ነኝ። ኤልሻዳይ የሚለው ቃል ሁሉን የምችል አምላክ ነኝ ማለት ነው። እግዚአብሔር ሁሉን የሚችል አምላክ ነው። ለእግዚአብሔር የሚሳነው የሚባል ነገር በፍጹም በፍጹም የለም። እግዚአብሔር አይዋሽም፣ ውሸት አይችልም። እግዚአብሔር እውነት ይናገራል፣ ኃጢአት አያደርግም። እግዚአብሔር ግን በተፈጥሮ ሁሉ ላይ ስልጣን ያለው ሁሉን ቻይ አምላክ ነው። እግዚአብሔር ይመስገን። እኔ ኤልሻዳይ ነኝ፣ እኔ ሁሉን የምችል አምላክ ነኝ። ይህ ነገር በብሉይ ኪዳን ውስጥ በተደጋጋሚ ተጠቅሷል። መዝሙርን ብታነቡ ተጠቅሷል። ምሳሌን ብታነቡ ተጠቅሷል። ነቢያትን ብታነቡ ተጠቅሷል። በጣም በቅርብ ጊዜ ይመስለኛል ኤርሚያስ 32ን አንብቤ ነበር። እዚህ ያው አንትን ቀጥተኛ ትርጉም ገና በብሉይ ኪዳን ስላላለቀ የድሮውን ትርጉም ነው የማነበው። ኤርሚያስ 32 ላይ እግዚአብሔር ለኤርሚያስ ኤርሚያስ የጸለየውን ጸሎት ይናገራል እና በጣም የሚገርም ነው። ኤርሚያስ 32 ቁጥር 16 ላይ ለኔሪያ ልጅ ለባሮክም የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለዩ፣ ብሎ አቤቱ ጌታ እግዚአብሔር ሆይ፣ እነሆ አንተ ሰማይንና ምድርን በታላቅ ኃይልና በተዘረጋች ክንድህ ፈጥረሃል ከአንተም የሚያቅት ነገር የለም ብሎ ነው የተናገረው። ከእግዚአብሔር የሚያቀት ነገር የለም። ነቢያቱ ይህንን ነው የሚያውቁት። እኛም እንድናውቅ የሚፈለገው ይሄ ነው። እግዚአብሔርን የሚያቀተው ለእግዚአብሔር የሚሳነው ምንም ነገር የለም። በግዕዝ ይህንን ለማርያም የተነገረውን ቃል ዘይስ እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብለው ይናገሩታል። ለእግዚአብሔር የሚሳኑ ምንም ነገር የለም። ምንም ነገር የለም እና ይህንን እግዚአብሔር በእግዚአብሔር ፊት ኤርሚያስ ከጸለየ በኋላ እግዚአብሔር ደግሞ መለሰ። እዚሁ ኤርሚያስ 32 ቁጥር 26 ላይ ብትመጡ የእግዚአብሔርም ቃል ወደ ኤርሚያስ እየጸለየ እያለ መልስ ሰጠው ለኤርሚያስ። እና ምን አለው? እንዲህ ሲል መጣ እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ በውኑ አለና እኔን የሚያቀተኝ ነገር አለን ብሎ ጠየቀ። እግዚአብሔር እኮ ነው። እኔ የስጋ ለባሽ ሁሉ አምላክ ነኝ ማለት ስጋ ለባሽን ሁሉ ካለመኖር ወደ መኖር እናንተን እኔን ያመጣ እግዚአብሔር ነው። የስጋ ለባሽ ሁሉ ተቆጣጣሪ፣ መሪ እግዚአብሔር ነው። በስጋ ለባሽ ሁሉ ላይ የሚያቀተው አንድም ነገር የለም። ይህንን ነው የሚያሳየው። እና እኔ እዚህ እንደምታዩት ስላይዱ ላይ ሁለት ሴቶች ይሄ ነገር ተነግሯቸዋል። ብሉይ ኪዳን ላይ ቅድም የጠቀስኩት የአብርሃም ሚስት ሳራ በዘጠና ዓመቷ እግዚአብሔር ተገለጠ። ምዕራፍ 17 ላይ እኔ ኤልሻዳይ ነኝ ብሎ ስማቸውን ከቀየረ በኋላ ምዕራፍ 18 ላይ እግዚአብሔር መጣ እና አብርሃም ቤት እና ሁለት መላእክትና እግዚአብሔር መጡ። ከዛ አብርሃም አስተናገላቸው እና እግዚአብሔር ምናለ አለ የሚቀጥለው ዓመት ልክ የሚቀጥለው ዓመት ምዕራፍ 18 ላይ ሳራ ወንድ ልጅ ይኖራታል፣ አንተም ደግሞ በልጅ ትባረካለህ ብሎ ተናገረ እና ሳራ ድንኳን ውስጥ ሆና ትሰማ ነበር። ድንኳን ውስጥ ነው ያሉት። እና በውኑ ይሄ ይቻላል ወይ ብላ ሳቀች ሳራ እና እግዚአብሔር ምን አለ? ሳራ ለምን ሳቀች ብሎ ጠየቀ። የሚገርም ነው የእኛ እግዚአብሔር የሰዎችን ችግር የሰዎችን ልብ የሚረዳ የሰዎችን ሳቅም ሀዘንንም የሚገባው አምላክ ነው። የኛ አምላክ ፐርሰናል ነው፣ የግል አምላክ ነው እግዚአብሔር፣ የኛ አምላክ እና ሳራ ለምን ሳቀች ብሎ ሲጠይቅ ሳራ ከውስጥ ሆና አልሳኩም ብላ ተናገረች። ሳቅሽ እንጂ ሳራ አለና በውኑ አለ ለእግዚአብሔር የሚሳነው ነገር አለ ወይ ብሎ ጠየቀ። ለእግዚአብሔር የሚሳነው ነገር አለ? ልክ እዚህ ጋር ኤርሚያስ ጋር የተጠየቀው ነገር ነው። እኔ የሥጋ ለባሽ ሁሉ አምላክ ነኝ። ለእኔ የሚሳነኝ ነገር አለ? ለሳራም ልክ ይህንኑ ነው ያላት። በውኑ ለእኔ የሚሳነኝ ነገር አለ? አንቺ አረጀው ልትይ ትችይ ይሆናል። አንቺ የሆነ ጤና ችግር አለብኝ ልትይ ትችይ ይሆናል። ለእኔ ግን የሚሳነኝ ምንም ነገር የለም ነው እግዚአብሔር የሚለው። አሁን ይህንን ልክ ይኸው ነገር በአዲስ ኪዳን ላይ ለአንዲት ገና ላላገባች ልጅ ተነግሯል። ይሄ ሉቃስ ወንጌል ምዕራፍ አንድ ላይ ለድንግል ማርያም በድንግልናዋ መላአኩ መጣ። ከዛ በኋላ ማርያም፣ ወይ የእግዚአብሔር ጸጋ ያገኘሽ ሰው ነሽ፣ ደስ ይበልሽ ብሎ ሲናገር እንዴት አይነት ንግግር ነው ብላ ተደነቀች። ከዛ እግዚአብሔር ልኮይ ነው፣ አንቺ ልጅ ትወልጃለሽ፣ እሱ የልዑል ልጅ ይባላል እና ለመንግስቱ ፍጻሜ የሌለው እግዚአብሔር ነው በአንቺም የሚወለደው ብሎ ተናገራት። ማርያም እኔ ወንድ ስለማላቅ ይህ እንዴት ይሆናል ብላ ጠየቀች። ትክክለኛ ጥያቄ ነው፣ ግን እግዚአብሔር በመላኩ በኩል የመለሰው አሁንም አንድ ነው። ለእግዚአብሔር የሚሳነው የለም። ለእግዚአብሔር የሚሳነው የለም። አስቡ፣ ሰማይንና ምድርን ሁሉ የፈጠረ ነው እግዚአብሔር። እኔና እናንተን ካለመኖር ወደ መኖር ያመጣ ነው እግዚአብሔር። ሁሉን ከነ ምክንያቱ የሚያውቅ ነው። እግዚአብሔር ሁሉን ነገር ከነ ምክንያቱ የሚያውቅ ነው። እግዚአብሔር ሁሉን ከነ ምክንያቱ የሚመራ ችሎታ ያለው ነው የእኛ እግዚአብሔር። ሁሉን የሚያውቅ ሁሉን የሚያውቅ ብቻ አይደለም፣ በሁሉ ላይ ስልጣን ያለው ደግሞ ሁሉን የሚችል ነው። አሁን ሐዋርያው እየተናገረ ያለው ነገር ይህንን ነው። ጳውሎስ ይህን ታላቅ ችሎታ አንደኛ ከጸጋ ጋር አያይዞ ነው የተናገረው ጸጋ ጸጋን ሁሉ ነው። ጸጋን ሁሉ ሊያበዛላችሁ ይችላል። ጸጋን በተለያየ መንገድ እናየዋለን። ቀጥሎ በመስጠት አውድ ውስጥ ነው የተናገረው ይሄንን። እግዚአብሔር የማይችለው ምንም ነገር የለም። ጸጋን ሁሉ ሊያበዛ የሚችል በህይወታችን ላይ፣ በስጋችን ላይ፣ በሴሎቻችን ላይ እንኳን ስልጣን ያለው አምላክ ነው እግዚአብሔር። እግዚአብሔር እንደዛ አይነት አምላክ ነው። እኔ ብዙ ጊዜ ተናግሬያለሁ። እግዚአብሔር የማያውቀው ነገር የማያውቀው ነገር እንደሌለ ስናገር በደማችን ውስጥ እንኳን የሚዘዋወረውን የደም አይነትና መጠን በመጠን ዶክተሮች ተጨንቀው ነው አይደል? ደም ወስደው የሆነ ቀን ይፈጅባቸዋል። እግዚአብሔር ግን ንገረኝ ካላችሁት ሊተረትርላችሁ ይችላል። ሁሉን የሚያውቅ ብዛቷን፣ አይነቷን፣ እያንዳንዷን ነገር የነርቫችንን ስርጭት እሱ ነው፣ ራሱ ነው የሰራው። እና ስለ እግዚአብሔር ስታስቡ እግዚአብሔር እንዲህ ታላቅ አምላክ እንደሆነ፣ ችሎታው ከምንገምተው በላይ እንደሆነ ማሰብ በጣም በጣም አስፈላጊ ነው። ወደ እግዚአብሔር እውቀት ስንመጣ ይህንን ነው እግዚአብሔር እንድናውቅ የሚያደርገው። ይህን የእግዚአብሔርን ችሎታ ከተናገርኩ በኋላ፣ አሁን ሁለተኛው ነጥቤ ሁሉም ጸጋ እንዲበዛላችሁ ነው ችሎታውን የሚገልጠው የሚለውን ሁሉም ጸጋ የሚለውን ትንሽ ብናገርበት ጥሩ ነው። ቁጥሩን አስታውሱ። ሁለተኛ ቆርንቶስ ምዕራፍ 9 ቁጥር 8 ላይ ነው። ለእናንተም ሁሉም ጸጋ እንዲበዛላችሁ ለማድረግ እግዚአብሔር ይችላል። እግዚአብሔር ችሎታ አለው። ግን ችሎታው በጸጋ በኩል ሁሉም አይነት ጸጋ ሊበዛላችሁ እንዲያበዛላችሁ ሊበዛላችሁ እንዲበዛላችሁ ለማድረግ ችሎታ አለው። ሁለት ነገር እዚህ ጋር እንድታዩልኝ ይፈልጋለሁ። የመጀመሪያው ጸጋ ነው። ጸጋ እንደምታውቁት የነፃ ስጦታ ማለት ነው። የነፃ ስጦታ ነው። እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል ወደ ሰዎች ያመጣው የእርቅ ስጦታ የጸጋ ስጦታ ነው። ከእግዚአብሔር ባለጸግነት የተነሳ እኛ በብዙ ነገር ለምንቸገር፣ አቅም ለሌለን፣ ችሎታችን በጣም ውሱን ለሆነ የሚመጣ የእግዚአብሔር ቸርነት ነው። ጸጋ የሚባለው ነገር የእግዚአብሔር ስራዎች ሁሉ መግለጫ ነው ጸጋ። እና እኔ እዚህ ጋ ያልጻፍኩት አንድ ነገር አለ። ሰዎች እንደዚህ ብለው ይናገራሉ። ይሄ ጸጋም በተመለከተ ሁለት አይነት ጸጋ አለ ይላሉ። አንደኛው የተፈጥሮ ጸጋ አለ። በተፈጥሮ ውስጥ የምናየው ነገር ሁሉ ለምሳሌ ዝናብ በኃጢአተኛም በጻድቃንም ላይ ይዘንባል። ሰዎች ኃጢአተኞችም አማኞችም እርሻ አርሰው ይሰበስባሉ። እኛም ሌሎች ሰዎችም ስራ ሰርተው ይገባሉ። ይሄ በሙሉ ለሰዎች ሁሉ የሆነ ጸጋ ነው። አሁን ፀሐይ ትወጣለች ትገባለች። ይሄ ለሰዎች ሁሉ የተሰጠ ጸጋ ነው። ግን ልዩ ጸጋ ደግሞ አለ ብለው ይናገራሉ። ልዩ ጸጋ ምንድን ነው? ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ በሰራው ስራ በማመን መዳን እሱ ልዩ ጸጋ ነው። መጽሐፍ ቅዱስ ይኸው የምናነበው መጽሐፍ ቅዱስ የእግዚአብሔር የልዩ ጸጋው ውጤት ነው ብለው ይናገራሉ። እኔ እነዚህን ሁለት ክፍፍሎች አልወዳቸውም። ሁሉ ነገር የእግዚአብሔር ነው። ምንም ነገር ምንም ነገር የእኛ የሚባል የለም። ሁሉም ነገር ደህንነት የእግዚአብሔር ነው። ሁሉ ነገር የእግዚአብሔር ነው እና ሁሉም ጸጋ ነው ብታምኑም ባታምኑ። አሁን እኔ እዚህ ጋ ሊስት አድርግያለሁ። ህይወት ጸጋ ነው መኖር ጸጋ ነው። የምንኖረው እግዚአብሔር ስለፈቀደ ነው። በየደቂቃው የሚሞቱ ሰዎች አሉ። አሁን ባለፈው እዚህ ተናግሬያለሁ። ሮድ ሬጅ የሚባል ነገር አለ። እዚህ በየከተማው፣ በየመንገዱ በየሃይወይ ላይ እና የሚሞተው ሰው መቁጠር አትችሉ። እኛ በህይወት መኖራችን ስለዚህ ምንድን ነው? ጸጋ ነው። ህይወት ጸጋ ነው። እኔ ጤና ጸጋ ነው። እድሜ ጸጋ ነው። መተኛት መነሳት፣ መብላት፣ መጠንጣት፣ መተንፈስ እና ደስታ፣ ሰላም፣ እርካታ፣ ቤተሰብ ጸጋ ነው። ሁሉ ነገር ጸጋ ነው። ጸጋ ያልሆነ ምንም ነገር የለም። ህመምም ጸጋ የሚሆንበት ጊዜ አለ ብዬ እዚህ አስቀምጫለሁ። የአንድ በጣም ማደንቀው መጽሐፍ አለ፣ ዘጊፍት ኦፍ ፔን የሚል የሚባል መጽሐፍ። ዘጊፍት ኦፍ ፔን የህመም ስጦታ። ምንም የማያማቸው ሰዎች አሉ፣ ታውቃላችሁ። ምንም የማያማቸው ምንም የማያማቸው ሰዎች ለምሳሌ ቁምጥና በሽታ ያላቸው ሰዎች እጃቸው እሳት ውስጥ ቢገባ አያማቸው። ልክ እንደዛ አይነት ምንም ህመም የማይሰማቸው ሰዎች አሉ። አለመታመም ራሱን የቻለ ችግር ነው። አንድ ሴት አስታውሳለሁ፣ መጽሐፉ ላይ እግሯ ተሰብሮ ተቆርጧል። ደሟ እየፈሰሰ ነው። ግን ምንም ህመም አይሰማትም። እና ሐኪም ቤት ሰዎች ናቸው ይዘዋት የሄዱት። ምን ሆንሽ? ምንም። ይኸው ደምሽ እየፈሰሰ ነው። ምንም እንደዛ አይነት ሰዎች አሉ እና ህመም ስጦታ ነው ተብሎ ይታወቃል። ከዚህ የተነሳ እና እግዚአብሔርን እንድንፈልግ፣ እግዚአብሔርን እንድንጠራ፣ እግዚአብሔርን እንድናስብ አንድ እግዚአብሔር መናገሪያ መንገዱ ነው ተብሎ ይታወቃል። ይህንን በጣም ልናገርበት አልፈልግም፣ ግን ይገርማቸዋል። አሁን እዚህ ጋር ሐዋርያው ቅዱስ ጳውሎስ የሚለው ሁሉም ጸጋ ብሎ ነው። አሁን ጸጋን ነው ያየነው፣ ግን ሁሉም ጸጋ፣ ልዩ ልዩ አይነት ጸጋ አለ። በየቀኑ በየሁኔታው የሚያስፈልገን ጸጋ አለ። በየቀኑ በየሁኔታው ስንታመም የምንፈወስበት ጸጋ ያስፈልጋል። የምንችልበት ጸጋ ያስፈልጋል። ስንበላ ምግቡ ራሱ ገብቶ እንዲስማማን የሚያደርግ የእግዚአብሔር ጸጋ ያስፈልጋል። ጸጋ ሁሉም ጸጋ ብትዘረዝሩ በጣም በጣም ብዙ ነው። በአገልግሎት ውስጥ ለአገልግሎት የሚያስፈልግ ጸጋ አለ። እኔ የእግዚአብሔር ጸጋ ከሌለ ማገልገል፣ መስበክ፣ መናገር አልችልም። ስለዚህ ጸጋ ሁሉም ጸጋ አሁን እዚህ መጽሐፍ ቅዱሳችን ላይ ዕብራውያን ምዕራፍ አራት ላይ በጣም የሚገርም ክፍል ነው ዕብራውያን መጽሐፍ ዕብራውያን ምዕራፍ አራት ቁጥር 16ን ማንበብ እና በቃል 14 15 16ን በቃል ብትይዙት በጣም ጥሩ ነው ምን ይላል ቁጥር 16 ላይ ስለዚህ ምረትን እንድንቀበል በአስፈላጊም ጊዜ የሚረዳን የሚረዳ ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ ይላል። በአስፈላጊ ጊዜ የሚረዳ ጸጋ ሐኪም ቤት ብንገባ ሐኪም ቤት ውስጥ እዛ ውስጥ ቁጭ ብለን ሐኪሞች የሚያደርጉትን ነገር እግዚአብሔር እጁን ዘርግቶ እንዲመራቸው እዛ ጋር የሚያስፈልግ ጸጋ አለ። ለመጸለይ የሚያስፈልግ ጸጋ አለ። ለማንበብ መጽሐፍ ቅዱስን የሚያስፈልግ ጸጋ አለ። በነገር ሁሉ የሚያስፈልግ ጸጋ እነዚህ ሁሉ ጸጋዎች አሁን ልዩ ልዩ ጸጋዎች፣ ሁሉም የተባሉ ጸጋዎች በሕይወታችን እንዲፈሱ የኛ ሆነው በእኛ ሕይወት እንዲሰሩ ለማድረግ ይሄ እግዚአብሔር ችሎታ አለው ብሎ ነው የሚናገረው። ሁሉም ጸጋ እግዚአብሔር ያስፈልገናል ብሎ የሚለው ለአንተ ለአንቺ የሚለው ጸጋ ይበዛላችኋል። እሱን ለማብዛት እግዚአብሔር ይችላል ብሎ ነው የሚናገረው። ከዚህ የተነሳ እኔ እኛ የጸጋ ባለ እዳዎች ነን ብዬ አስባለሁ። የጸጋ ባለ እዳዎች ነን፣ የጸጋ ባለ እዳዎች ነን። የሆነው ነገር ሁሉ የሆነው ከጌታ ቸርነት የተነሳ ነው። እኛ የጌታ ነን፣ ከሱ የተነሳ ነው ሁሉ ነገር የሆነልን በሕይወት ያለ ነው። ይሄ አካል የተሰጠን፣ የምናስበው፣ የምንወጣው፣ የምንገባው ሁሉ ነገር የሆነው ከሱ የተነሳ ነው እና የጸጋ ባለ እዳዎች ነን፣ ባለ እዳዎች ነን። ስለዚህ እግዚአብሔርን እንደሚገባ ልናመሰግን፣ እግዚአብሔርን በነገር ሁሉ አንደኛ ልናደርገው ይገባል። ያንን ባደረገን ቁጥር ደግሞ ጸጋው እየበዛ እየበዛ እየበዛ ልን ነው የሚሄደው እየተቀነሰ አይሄድም እና ዕብራውያን አራት ቁጥር 16፣ ዕብራውያን አራት ቁጥር 16። እግዚአብሔር ይመስገን እና የሚቀጥለው ነገሬ የእግዚአብሔር ችሎታ ዓላማ ምንድን ነው የሚል ጥያቄ አለኝ። እንደ ጥያቄ ልትወስዱ ትችላላችሁ። ምንድን ነው የሚለው ይሄ ቁጥር ስምንት? በጣም ገርሞኛ ለኔ ሳጠናው በግሌ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 ለእናንተም ሁሉም ጸጋ እንዲበዛላችሁ ለማድረግ እግዚአብሔር ይችላል ብሎ የዓላማ አረፍተ ነገርን ያስቀምጣል ያም ብሎ ዜርፎር ወይም ዛት የሚል ሀሳብ ነው ያለው ያም እናንተ ሁል ጊዜ በነገሮች ሁሉ ውስጥ ብቃት ሁሉ ኖሯችሁ ለመልካም ስራ ሁሉ እንድትትረፈረፉ ነው ይላል ዓላማውን ታያላችሁ የእግዚአብሔር ጸጋ በሙሉ ለእናንተ እንዲበዛላችሁ ያደርጋል ብሎ ምንድን ነው ዓላማው የእግዚአብሔር ጸጋ አሁን አንዳንድ ሰዎች የእግዚአብሔር ጸጋን በተመለከተ በጣም የማይገባ መጽሐፍ ቅዱስ የማይለው ሀሳብ ውስጥ ነው ያሉት። የእግዚአብሔር ጸጋ በእኛ ውስጥ ሲበዛ ምንድን ነው የሚሆነው ነው የሚለው። በነገሮች ሁሉ ብቃት እንዲኖራቸው ያደርጋል ነው የሚለው። ታዩታላችሁ ቃሉን። ያም እናንተ ሁል ጊዜ አንድ ጊዜ አይደለም፣ ሁል ጊዜ በነገሮች ሁሉ ውስጥ ብቃት ሁሉ ኖሯችሁ እንድትኖሩ ነው ነው የሚለው። ይሄ ብቃት የሚለውን ቃል ጥቂት ብናስብበት ጥሩ ነው። ብቃት አንድን ነገር በተገቢው መንገድ የማድረግ ችሎታ ማለት ነው። እኛ ሁላችንም ብቃት ይጠበቅብናል። በመስሪያ ቤት ውስጥ እንደምታውቁት ብቃት ይጠበቅብናል። ብቃት ያስፈልገናል ማለት ነገሮችን በአግባቡ በትክክለኛው መንገድ በጊዜው የመስራት ችሎታ ማለት ነው። በሕይወት ውስጥ የሚጠበቅብንን የማድረጊያ ችሎታና አቅም ነው ብቃት የሚባለው ነገር። ስለዚህ ብቃት ብቃት ያስፈልገናል እና ብቃት እንዲኖራችሁ ነው ጸጋን ሁሉ ለእናንተ ለማብዛት የሚፈልገው እግዚአብሔር በነገሮች ሁሉ ሁል ጊዜ ብቃት እንዲኖራችሁ ነው። ሚስቶች ከባሎቻቸው ጋር በሚኖራቸው ኑሮ ጥሩ የሚስትነት ብቃት እንዲኖራቸው ባሎች ከሚስቶች ጋር ሲኖሩ ጥሩ የባልነት ብቃት እንዲኖራቸው መዘርዘር መተንተን ትችላላችሁ። በብዙ መንገድ መስሪያ ቤት በስራ ላይ ኢፌክቲቭ የሆነ ነገር እንድንሰራ ማለት ነው። ብናጠና ጥሩ አጥኚዎች እንድንሆን ተማሪዎች እንድንሆን ማለት ነው። ማት ማት ነገር እና ግን እኔ እዚጋ አንድ ነገር ብያለሁ። ሰዎች በአንዳንድ ነገር ብቃት ኖሯቸው በሌሎች ነገሮች ብቃት የላቸውም። ይሄ የታወቀ ነገር ነው እና እኔ ስብከቴን ሳዘጋጅ እንደዚህ ልል አሰብኩ፣ እንደዚህ ልል አሰብኩ። ምን ብዬ ልል አሰብኩ መሰላችሁ? እግዚአብሔር በጸጋም ሙሉ ሙሉ ጸጋ፣ ሁሉንም ጸጋ ሰጥቶ በአንዳንድ ነገሮች ብቃት እንዲኖረን ለማድረግ ይችላል የሚል ነገር አሰብኩ እና ቆም ብዬ ሳስብ ኖ ዚስ ሮንግ ትክክል አይደለሁም። ምክንያቱም ቃሉ እንደዛ አይደለም የሚለው ቃሉ ምንድን ነው የሚለው ተመልከቱ። ያም እናንተ ሁልጊዜ በነገሮች ሁሉ ውስጥ ብቃት ሁሉ ኖሯችሁ ነው የሚለው። ሁልጊዜ በነገሮች ሁሉ፣ በማንኛውም ነገር፣ በምታደርጉት ነገር ሁሉ ብቃት እንዲኖራችሁ ነው። በአንዳንድ ነገር አይደለም፣ ደግሞ አንዳንድ ጊዜም አይደለም። ሁል ጊዜ በነገሮች ሁሉ ምን እንዲኖራችሁ፣ ብቃት እንዲኖራችሁ ያደርጋል? አስፈላጊ ናቸው በሚባሉት ነገሮች ሁሉ አይደለም፣ በነገር ሁሉ ነው የሚለው እና ይሄ እንዲገባን ያስፈልጋል። ይሄ የሚሆነው ግን በማን ነው? በሙሉ ጸጋ ነው። እግዚአብሔር ሙሉ ጸጋውን በመስጠትና በማብዛት የሚያደርገው ነገር ነው። ጸንተን እንድንኖር በምስጋና ጭምር እንድንበዛ እንድንባዛ የእግዚአብሔር ሀሳብ ነው በእግዚአብሔር መንፈሱን በሌላ ቦታ ዮሐንስ ወንጌል ምዕራፍ 3 ላይ መንፈሱን ሰፍሮ ምን አያደርግም አይሰጥም ይላል እግዚአብሔር ጥቂት ነገር አያውቅም ማለት የሚበቃን ነገር ይሰጠናል ግን ነገሮች ሁሉ ለማብዛት ፈቃደኛና ደስተኛ ነው እግዚአብሔር ጌታችን ኢየሱስ ክርስቶስ ዮሐንስ 10 ቁጥር 10 ላይ ብትሄዱ እኔ የመጣሁት ህይወት እንዲሆንላቸው እና ህይወቱ ራሱ ምን እንዲሆን እንዲበዛላቸው ነው። ዝም ብሎ በአንድ ቦታ ላይ እንዲቆም አይደለም፣ እንዲባዛ እየተባዛ እንዲሄድ ነው። ስለዚህ እኛም ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ 3 12 ላይ እንዲህ ብሎ ተናግሯል። እኛም ለእናንተ እንደምናደርገው እናንተም እርስ በርሳችሁ ለሰዎችም ሁሉ በፍቅር እንድታድጉና እንድትበዙ ጌታ ያድርጋችሁ ብሎ የምኞ ጸሎቱን ሲናገር ትሰማላችሁ። እግዚአብሔር በችሎታው ብቃትን የሚሰጥ ይሄ ጎደለኝ፣ ይሄ የለኝም፣ ይሄ በዚህ በኩል ደካማ ነጥብ አለኝ ለምንለው ለማንኛውም ነገር ብቃትን የመስጠት ችሎታ ያለው አምላክ ነው። እዚህ ጋ ቆም ብለን አንድ ጥያቄ መጠየቅ እንችላለን። አላማው በሙሉ ለእናንተ ሁሉም ጸጋ እንዲበዛላችሁ ለማድረግ ይችላል። ለምን በነገሮች ሁሉ ብቃት እንዲኖራችሁ፣ ስንት ጊዜ ሁል ጊዜ እንዲኖራችሁ የሚለውን ሀሳብ ስንጠይቅ፣ አሁን እኛ በነገሮች ሁሉ ብቃት አለን ወይ እና በነገሮች ሁሉ ላይ ደግሞ ሁል ጊዜ ብቃት አለን ወይ? እኔ አለኝ ወይ? ብለን እንድንጠይቅ እገፋፋለሁ። እኔ እያንዳንዳችን ብቃት በሌለን ነገር እግዚአብሔር ምን ማድረግ ይችላል? ብቃት መስጠት ይችላል። ስለዚህ ብቃትን የመጠየቂያ የመለመኛ ወደ እግዚአብሔር ቀርቦ የመለመኛ መነሳሻ ይሆንልናል። ግን ይህንን ነገር ሳስበው እኔ ክርስቲያን ግን ከችግር ነፃ አይደለም የሚለውን ሀሳብ እንዲሁ ፈንጠቅ አድርጌ ላልፍ እፈልጋለሁ። አንዳንድ ሰዎች ሰዎች ካመኑ በኋላ በቃ ምንም ችግር ሊኖርባቸው አይችልም ዝም ብሎ በቃ ህይወታቸው እንደ ስፖንጅ የተደላደለ ነገር ሆኖ ሊኖር ይችላል ብለው ያስባሉ። ያ ሞኝነት ነው። እኛ ያለነው በምን ውስጥ ነው? በወደቀች ዓለም ውስጥ ነው የወደቀች ዓለም ናት ያለንባት ዓለም። እኛ ደግሞም ያለኑ በወደቀም ህይወት ውስጥ ነው። እኛ ከአዳምና ከሔዋን የመጣን ሰዎች ነን። እና ስለዚህ ብዙ ችግሮች ሊያጋጥሙን ይችላሉ፣ ውጣ ውረዶች። ይሄ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 28 ላይ እዚህ አጠገቤ ነው ያለው ምዕራፉ። እንደዚህ ብሎ ተናግሯል። ላንብብላችሁ። ቁጥር 23 እነሱ የክርስቶስ አገልጋዮች ናቸውን? ብሎ እኔ እንደሞኝ እናገራለሁ። በልፋት እጅግ ብዙ፣ በግርፋት እጅግ ብዙ ለፋሁ ማለት ነው። በግርፋት ከመጠን በላይ፣ በእስራቶች በጣም ብዙ ጊዜ፣ በሞትም ብዙ ጊዜ እኔ በልጣለሁ። በዚህ ሁሉ ችግሮች አልፌያለሁ እያለ ነው። ቁጥር 24 በአይሁዶች አምስት ጊዜ 39 ግርፋቶችን ተገረፍኩ ብሎ ይናገራል። የሚገርም ነው። አይሁዶች ምን ያምናሉ? አንድ ሰው አርባ ጊዜ ከተገረፈ ልክ አርባ ጊዜ ሲገረፍ አርባኛው ላይ ይሞታል ብለው ያስባሉ። ስለዚህ ሰውየው በግርፋቱ እንዲቀጣ 39 ላይ ገርፈው ያቆማሉ። እና ጳውሎስ አምስት ጊዜ 39 ጊዜ ተገረፍኩ ብሎ ተናግሯል። እና ይገርማል። ቁጥር 23 25 ላይ ደግሞ ሶስት ጊዜ በበትር ተመታው አንድ ጊዜ በድንጋይ ተወገርኩ። ሶስት ጊዜ በመርከብ መሰበር ተሰቃየሁ። ቀንና ሌሊት በጥልቁ ባህር ውስጥ ብዙ ጊዜ በጉዞ በወንዝ አደጋ፣ ከዘራፊዎች አደጋ፣ በራሴ ነገር አደጋ ውስጥ፣ በአህዛብ አደጋ ውስጥ፣ በከተማ አደጋ ውስጥ፣ በምድረ በዳ አደጋ ውስጥ፣ በባህር ላይ አደጋ ውስጥ፣ በሐሰተኛ ወንድሞች መካከል አደጋ ውስጥ በልፋትና በድካም ብዙ ጊዜ እንቅልፍን በማጣት በረሃብና በጥመት በጥማት ብዙ ጊዜ በጾም በብርድና በእስራት ነበርኩ። በችግር ውስጥ ነው ያለፍኩት። ችግር ውስጥ ልናልፍ እንችላለን። ግን የሚገርመው ነገር ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ላይ ያለሁት ምዕራፍ ስድስት ላይ ስትመጡ የሚገርም ነገር ታያላችሁ። ሐዋርያው ቅዱስ ጳውሎስ ምን አለ? ከቁጥር አራት ጀምሮ ብታነቡ ነገር ግን በነገሮች ሁሉ ራሳችን እንደ እግዚአብሔር አገልጋዮች በብዙ ትግስት፣ በመከራዎች፣ በችግሮች፣ በጭንቀቶች እናቀርባለን። በግርፋቶች፣ በእስራቶች፣ በረብሻዎች፣ በድካሞች፣ እንቅልፍ በማጣቶች፣ በጾሞች፣ በንጽህና፣ በእውቀት፣ በትግስት፣ በደግነት፣ በመንፈስ ቅዱስ፣ በማያስመስል ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ በቀኝም በግራም በኩል በጽድቅ የጦር እቃ ብሎ በክብርና በውርደት በክፉ ወሬና በመልካም ወሬ እንዳታላዮች ነገር ግን እውነተኞች እንዳልታወቁ ነገር ግን በሚገባ የታወቅን እንደሚሞቱ እነሆም አሁን በህይወት አለን እንኖራለን እንደተቀጡ እንዲሁም አልተገደልንም ሀዘንተኞች ስንሆን ሁል ጊዜ ደስተኞች ነን ድሆች ስንሆን ነገር ግን ብዙዎችን አበልጻጊዎች ነን በጣም የሚገርም ነው ችግሩ ውስጥ ነው የምናልፈው ግን ምንድን ነው የሚለው? ብዙ መከራ ግን ብዙ ጽናት አለን። ብዙ ውጣውረድ ነገር ግን ብዙ ድል አለን። መከራችን እንደበዛ መጽናናታችን በዝቶልናል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ነገር እንዳለ በምድር ላይ ስንኖር እንድታውቁ ያስፈልጋል ብሎም ሲናገር ነው የምታዩት። ግን አንደኛ ጴጥሮስ ምዕራፍ አምስት ቁጥር አስር ላይ መጥቶ ወደ ዘላለም ክብሩ በክርስቶስ ኢየሱስ እኛን የጠራን የጸጋ ሁሉ አምላክ ብሎ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እናንተን ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል፣ ይመሰርታችኋል፣ ይባርካችኋል፣ ጸሎታችሁን ይሰማል። የጸሎት መልስ ምስጋና በምስጋና ትሆናላችሁ። ይሄ በምታልፉበት መንገድ እግዚአብሔር የጸጋ ሁሉ አምላክ ስለ ጸጋ እየተነጋገር ነው። ይሄ የጸጋ ሁሉ አምላክ ያበረታችኋል፣ ያጸናችኋል፣ ይባረካችኋል፣ ለመደነቂያ ለምስክርነት ያወጣችኋል። ምክንያቱም እሱ የጸጋ ሁሉ አምላክ ሁሉም ማድረግ የሚችል አምላክ ነው። ይሄ መታወቅ አለበት። ስለዚህ እኔ ምን ብያለሁ? በጣም በጣም በክርስቶስ መሆን የሚባለው ነገር እጅግ በጣም መባረክ እንደሆነ ነው። ጸሎት እንኳ አንስቶ ጳውሎስ ሲናገር ከምናስበው ከምንመኘው በላይ ይልቅ እጅግ አብልጦ የሚያደርግ አምላክ ነው ብሎ ኤፌሶን ሶስት ላይ ይናገራል። የእኛ እግዚአብሔር እንደዚህ አይነት አምላክ ነው። ጸሎት ትጸልያላችሁ፣ ልመና አላችሁ። ከምትለምኑት በላይ የሚያደርግ አምላክ ነው። አንድ የፑሪታኖችን ነገር ይሄንን በተመለከተ እናገርና ችግሮችን በተመለከተ ወደ ማጠቃለያ እመጣለሁ። ፒሪታኖች ፒሪታንስ የሚባሉት አሜሪካንን የመሰረቱ የእንግሊዝ አማኞች ናቸው። የእንግሊዝ ሀገር ባፕቲስቶች ናቸው። በጣም በስደት ውስጥ ነበሩ። መቃብር ቦታ እንኳን እንዳያገኙ ይደረግ ነበር። አንዳንድ ሂስቶሪካል ቦታዎች አሉ እንግሊዝ ብታዩ እና እነዚህ ትልልቅ በጣም የታወቁ እግዚአብሔርን በእውነት የሚያውቁ አገልጋዮች እና ተሰደው ወደ ደች ሄዱ። ከደች እንደዚህ የሃይማኖት ስደት የሌለበት ሀገር እንሂድ ብለው ነው መጀመሪያ ወደ በመርከብ ሀምሳ የሚሆኑት ዘሰን ፍላወር በምትባል መርከብ የመጡት እና እነሱ ድሮ በአገልግሎታቸው ንጹሃን ልትሏቸው ትችላላቸው ። ፒውሪታንስ ነው የሚባሉት። ችግርንና ክርስቲያንን ሲያስቡ እንዲህ ብለው ተናግረው ነበር። እግዚአብሔር ችግራችሁን ስታሳዩት ይላሉ፣ ወይም ሸክማችሁን ይዛችሁ ወደ እግዚአብሔር ስትቀርቡ እግዚአብሔር ከሁለት ነገር አንድ ነገር ያደርጋል ይላሉ። ከሁለት አንዱን ነው የሚያደርገው ሁልጊዜ ይላሉ። አሁን ሸክሙን ተሸክማችሁ ወደ እግዚአብሔር መጥታችኋል። አንድ ነገር ሊያደርግ ይችላል። ሸክሙን ብድግ አድርጎ እፎይ ያሰኛቸዋል፣ ወይም ደግሞ ሸክሙ እንዳለ የጀርባ አጥንታችሁን ምን ያደርገዋል? ብረት ያደርገዋል ይላሉ። ሸክሙ እንዳለ ብረት አጥንታችሁን፣ ብረት ስለዚህ ሸክሙ እያለ ደስ ብሏችሁ ሳይሰማችሁ እንድትኖሩ ወይም ሸክሙን እንዳለ ብድግ አድርጎ ሁለተኛ ሸክም እንዳታስቡ ሊያደርግ ይችላል ይላሉ። በሁለቱም በኩል እግዚአብሔር ችግራችንን ይመልሳል። የትኛውን ነው የምትመርጠው ብትሉኝ፣ እኔ ሸክሙ ቢነሳልኝ ይሻላል። ጀርባዬም ብረት ቢሆን ጥሩ ነው ጥሩ ነው፣ ግን የወደደው ሸክሙ ብድግ ብሎ እንደው በነፃነት ብመላለስ ደስ ይለኛል። እንደዚ አይነት ጸሎት ደግሞ እንጸለያለን። ግን የመጨረሻው ነጥቤ ጋር ልምጣና ሰዓታችን ጥሩ ነው ወደ ማጠቃለያ ይመጣለሁ። የዚህ ሁሉ መጨረሻ ግብ ምንድን ነው? ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር ስምንት ላይ ሐዋርያው ቅዱስ ጳውሎስ እንደገና ላንብበው። ለእናንተም ሁሉም ጸጋ እንዲበዛላችሁ ለማድረግ ሁሉም ጸጋ እንዲበዛላችሁ ለማድረግ እግዚአብሔር ይችላል። ይህንን ውስጣችን ብናስቀምጠው ጥሩ ነው። ይህንን ቃል እግዚአብሔር ይችላል፣ ችሎታ ያለው አምላክ። ዓላማው ደግሞ ያም እናንተ ሁል ጊዜ በነገሮች ሁሉ ውስጥ ብቃት ሁሉ ኖራችሁ እንድትኖሩ ነው። በችግር ውስጥ ብቃት እንዲኖራችሁ ችግርን ያነሳሁት ለዛ ነው። በውጣ ውረድ ውስጥ ብቃት እንዲኖራችሁ፣ በፈተና ውስጥ ብቃት እንዲኖራችሁ፣ በሁሉም ነገር ብቃት እንዲኖራችሁ ይልና ብቃት ኖሯችሁ ግን ይቀጥላል። አሁን ይሄ ኖሯችሁ የሚለው ቃል ግሳዊ ቅጽል ተብሎ ነው የሚታወቀው። ይሄ ብቃት ሁሉ ኖሯችሁ የሚቀጥል ነገር አለ። ከዛ የሚቀጥለው ምንድነው? ለመልካም ስራ ሁሉ እንድትትረፈረፉ ነው። ግቡ ይሄ ነው። እናንተ ሁሉም ጸጋ እንዲበዛላችሁ አድርጎ በነገር ሁሉ ብቃት እንዲኖራችሁ አድርጎ ሁል ጊዜ ብቆች እንድትሆኑ አድርጎ እና ታደግቡ ምንድን ነው ብትሉ መልካም ስራ እናንተ በመልካም ስራ እንድትትረፈረፉ ነው። መልካም ስራ እንድሰሩ ነው። እግዚአብሔር ይመስገን። ስለ መልካም ስራ አስባችሁ ታውቃላችሁ? መልካም ስራን በተመለከተ በዚህ በክርስቲያኑ ዓለም ለላይ ነው ያስቀመጥኩት፣ መጣበታለሁ። መልካም ስራ በጣም አስፈላጊ ነው፣ እና መልካም ስራ ማለት እግዚአብሔርን የሚያስደስት ሰዎችን የሚያስደስት ከራሳችን ውጪ ለሌሎች የምናደርገው ነገር ነው። መልካም ስራ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስን የጻፈው ለቲቶ ለወጣቱ ፓስተር ሲጽፍለት ምዕራፍ 3 ቁጥር 14 ላይ እንደዚህ ብሎ ተናግሯል የእኛም የሆኑት ደግሞ ፍሬቢሶች እንዳይሆኑ ለሚያስፈልጉ ጉዳዮች መልካም ስራዎችን ለመጠበቅ ይማሩ ማለት መልካም ስራዎችን ለመስራት ይማሩ ማለት ነው ጠብቀው ለመቀጠል ስለዚህ ክርስቲያን የእኛ የሆኑት የሚለው ክርስቲያኖችን እኛ እኛ የኛ የሆኑት የኛ ከኛ ወገን የሆኑት ፍሬቢሶች እንዳይሆኑ ይልና ፍሬቢሶች ክርስቲያኖች ፍሬቢሶች መሆን የለባቸው ስለዚህ ፍሬያማዎች የሚያደርጋቸው በሕይወታቸው ለሚያስፈልጉ ጉዳዮች መልካምን ስራ በመስራት ነው። መልካም ስራ ምንድን ነው የሚባለውን ጳውሎስ ሲናገር ሲለበስ ተዘጋጅቶለት ይማሩ ነው ያለው። አሁን እኔ መልካም ስራ እንደዚህ አድርጉ እንደዚህ አድርጉ ብዬ ስርዓተ ትምህርት ቀርጬ ለማስተማር አላስብም። ግን ጳውሎስ እንደዛ ነው የሚለው። መልካም ስራን ለመስራት ለመጠበቅ የኛ ወገኖች መማር አለባቸው። የኛ የሆኑት ክርስቲያኖች መልካም ስራ ለማድረግ በህይወት በመልካም ስራዎች ለመኖር መማር አለብን። መልካም ስራዎችን ለማድረግ እና ምሳሌዎች አሉኝ። እኔ መልካም ስራዎችን በተመለከተ እዚህ የተናገርኳቸው አሉ። ግን ለክርስቲያን መልካም ስራ ክርስቲያን መልካም ስራ በመስራት መትረፍረፍ አለበት። በመልካም ስራ እንድትትረፈረፉ ነው። መልካም ስራ በማድረግ ሰዎች ሁሉ እንዲያውቋችሁ ነው የሚል ሀሳብ ነው። ግን መልካም ስራን በተመለከተ አሁንም ዶክትሪን ወይም አመለካከቶች ላይ እመጣለሁ። ዶክትሪን ነው ይሄ። ሁለት አይነት ዶክትሪኖች አሉ። ዶክትሪን ማለት አስተምህረው ነው፣ የሆኑ ቤተ ክርስቲያኖች የሚከተሉት ትምህርት ነው። እና አለማችንን ቤተ ክርስቲያንን በተመለከተ ሁለት አይነት ቤተ ክርስቲያን አሉ። ሁለት አይነት ቤተ ክርስቲያኖች አሉ። እና ይሄም ብቻ አይደለም፣ ሁለት አይነት ሃይማኖቶችም ነው ያሉት በአለም ላይ። አሁን ቤተ ክርስቲያን ከሚለው ውጭ ብንወጣ ሁለት አይነት ሃይማኖት ነው። በመልካም ስራ መልካም ስራ በመስራት እግዚአብሔር ይቀበለናል ብለው የሚያስቡ ሃይማኖቶች አሉ። እኛ መልካም ስራ ብንሰራ በቃ ወይ፣ ኢትዮጵያ ውስጥ ቤተ ክርስቲያን ብናሰራ ወይም ደግሞ የሆኑ ቄሶችን ብንደግፍ ጥሩ ነው። እነዚህ አይነት ነገር ብዙ አሜሪካኖች ያደርጋሉ። ያ መልካም ስራ ነው። እግዚአብሔር ይህም መልካም ስራ ስለሰራ መንግስተ ሰማይ ሹልክ አድርጎ ያስገባናል የሚሉ አለ። ይሄ መጽሐፍ ቅዱሳዊ አይደለም። የእኛ እምነት መጽሐፍ ቅዱሳዊ እምነት ግን መልካም ስራ መስራት አለብን። ግን በምን ላይ ተመስርተን ለመጽደቅ ነው መልካም ስራ የምንሰራው? ወይስ ከምን የተነሳ ነው? የእኛ የመጽሐፍ ቅዱስ ክርስትና መልካም ስራ የምንሰራው መልካም ስራ ስለተደረገልን ጌታ ኢየሱስ መስቀል ላይ ሞቶ ከድንግል ማርያም ተወልዶ መስቀል ላይ ሞቶ አስደናቂ ፍቅርና ቸርነቱን ገልጦ እኛ ምን አድርጎናል? አድኖናል። ጌታ ኢየሱስ ክርስቶስ ዋጋ ከፍሎ አድኖናል። ስለዚህ እኛ ለሰዎች ልናዝን፣ ለሰዎች ልንራራ፣ ለሰዎች መልካም ነገር ልናደርግ ከማን የተነሳ? ከተደረገልን ነገር የተነሳ ለመጽደቅ አይደለም። ጽድቃችን በማን ላይ ነው? በክርስቶስ ላይ ነው። መልካም ስራ የምናደርገው ግን ስለ ጸደቅን ነው እንጂ ጽድቅ ለማግኘት አይደለም። ጽድቅ ለማግኘት መልካም ስራ የሚያደርጉት ሰዎች ጸረ ወንጌል ናቸው። የክርስቶስ ኢየሱስ እምነት ያልገባቸው ናቸው። የሐሰት ትምህርት ነው፣ ኑፋቄ ነው። ያ ስራ በመስራት እድናለው የሚሉ ሰዎች ካሉ ምን አይነት ስራ? ስንት ስራ? እንዴት? በምን በምን? ማለቂያም የለው። ግን ማንም ሰው ደግሞ እርግጠኛም ሊሆን አይችልም። እርግጠኛ የምንሆነው መዳናችንን በክርስቶስ ስናምን ነው። መልካም ስራ የምንሰራው ግን ስለ ዳንን ነው። እንዳውም እዚህ ጋር እንደዚህ ብያለሁ። የመጽሐፍ ቅዱስን እምነት ከሌሎች ሃይማኖቶች ሁሉ የተለየ የሚያደርገው ይሄ ነው። እኛ መልካም ስለተሰራልን መልካም የምናደርግን እኛ እኛ ይቅር ስለተባልን ምን እንላለን? ይቅር እንላለን። እኛ ስለተሰጠን ምን እንላለን? እንሰጣለን። ክብር ለእግዚአብሔር ይሁን። መንግስተ ሰማይ የምንገባ ስለሆንን ሌሎች መንግስተ ሰማይ እንዲገቡልን እንጸልያለን፣ እንመኛለን፣ እንመሰክራለን፣ እናገለግላለን። ይሄ ነው ሀሳቡ። እንጥራለን፣ እንጸልያለን፣ ዋጋ ከፍለን ብዙዎችን ወደዚህ እምነት እንዲመጡ እናደርጋለን። ሊያሰድበን ይችላል፣ ሊያስነቅፈን ይችላል፣ ሊያስገልለን ይችላል። ግን ስለተደረገልን እናደርጋለን። አያችሁ ግቡን ሲናገር መልካምን ስራ በመስራት በመልካም ስራ እንድትትረፈረፉ ነው። ምክንያቱም ምን ስለተደረገላችሁ? መልካም ስለተደረገላችሁ። ስለዚህ ጸጋው ዞሮ ዞሮ ዞሮ መቶ ማንን ነው የሚያከብረው እግዚአብሔርን ነው የሚያከብረው። እግዚአብሔር ነው የሚያስከብረው። እኛን ደግሞ በተለየ መንገድ ደስ እንዲለን፣ እንድንባረክ፣ ጸሎታችን እንዲሰማ እና ከእግዚአብሔር ጋር አካሄዳችን ትክክል እንዲሆን ምስክርነታችን ነቀፌታ የሌለበት እንዲሆን ያደርጋል። እግዚአብሔር ይመስገን። እግዚአብሔር ሁሉን ጸጋ ለእናንተ ሊያበዛ ይችላል። የማገልገል ብትሉ፣ የመኖር ብትሉ፣ ጥያቄ የመመለስ ብትሉ፣ ጸሎት የመመለስ ብትሉ፣ ሁሉን ጸጋ ሊያበዛላችሁ ሊያደርግላችሁ ይችላል። አላማው ግን ብቃት እንዲኖራችሁ ግቡ፣ ደግሞ በመልካም ስራ እንድትትረፈረፉ ነው። ይሄ አንድ ጥቅስ በጣም ብዙ እውነቶች አሉበት። በዚህ ጊዜ የሚያልቅ አይደለም። በእርግጥ ያው ግን ይሄንኑ ይሄንኑ በየሳምንቷ አናይም። እግዚአብሔር ይመስገን። እግዚአብሔር አምላካችንን ስለ ቅዱስ ቃሉ እናመሰግናለን። ከመዘመራችን በፊት አንድ ነገር እናደርጋለን እህታችን ናፍቆት በመካከላችን አለች። እንድንጸልላት ትፈልጋለች። ስለዚህ ወደዚህ መተሽ ብንጸልልሽ ጥሩ ነው። እዛ ሆነ እሺ? እዛ ሆነ እሺ? እዛ ሆና እንጸልላታለን። ነገ ሐኪም ቤት ቀጠሮ አላት። ስለ ህመም ስለ ምናምን ተናግር ያለው ዛሬ ለእሷ ብዬ አይደለም የተዘጋጀሁት፤ የእግዚአብሔርን ቃል ነው ያቀረብኩት። እና ሁሉን የሚችል እግዚአብሔር ሁሉን ቻዩ ኤልሻዳዩ እግዚአብሔር እጁን በአንቺ ላይ እንዲጭን እና እንዲባርክሽ ነገም ደግሞ በሐኪሞቹ ተጠቅሞ እንዲረዳሽ እንጸልያለን። መጀመሪያ አጼ ትጸልይና ቀጥሎ እኔ እጸልያለሁ። ዊ አር ጐይንግ ቱ ፕሬይ ቱ ፕሬየርስ ፎር አውር ሲስተር ናፍቆት። መጀመሪያን ተጸልይ ቀጥሎ እኔ እጸልያለሁ። አሜን። አምላካችን እግዚአብሔር ሆይ አንተ የሰማይና የምድሩ ፈጣሪ፣ በውስጣቸው ያለውን ሁሉ የፈጠርክ፣ ሁሉን የምትመራ፣ ሁሉን የምትችል፣ በሁሉ ላይ ስልጣን ያለህ፣ ሁሉን የምታውቅ፣ ጥበበኛ አምላክ ስለሆንክ እናመሰግንሃለን። አቤቱ አሁን በታላቁ ዙፋን ፊት ተሰብስበን ባለንበት በዚህ ሰዓት እህታችንን በፊትህ ይዘን እንቀርባለን። ጌታ ሆይ እጆችህን ወደ እሷ እንድትዘረጋ እጆችህን በእሷ ላይ እንድትጭን በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። ሁሉን ማድረግ በሚችለው ኃይልህ ሁሉን የማድረግ ችሎታ ባለህ ባንተ ስም እና እምነት ተመስርተን አቤቱ እህታችንን በኃይልህ በጸጋህ፣ በጌታ በኢየሱስ ክርስቶስ ታላቅ ምሕረት እንድትመለከታትና ጌታ ሆይ፣ እንደውም ከሐኪም ቤት በፊት እንኳን አንተ ፈውስህን በእሷ ላይ እንድትገልጥ ሁሉን ስለምትችል በደም ስሮች በማንኛውም የሰውነታችን አካል ሁሉ ላይ ስልጣን ያለ የሰራሃው እግዚአብሔር አንተ እንድትጎበኛት እንድትዳስሳት እንድትፈውሳት እንጸልያለን። ነገር ግን ነገ ሐኪም ቤት ስትሄድ በሐኪሞች ሁሉ እጅ ላይ ያንተን ጥበብና ያንተን ማስተዋል አድርገህ እውነተኛ መፍትሄ እና ፈውስ እንድታገኝ የዘመናት ጸሎቷ እና እንባዋ እንዲታበስ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አንተ ሁሉን ትችላለህ። እግዚአብሔር ሆይ እጆችህን በእሷ ላይ ስለዘረጋህ፣ አሁን እጆችህን ጭነህ በእሷ ላይ መልካምነትን ለማድረግ ፈቃድህን ሁሉ ስላደረግህ እናከብራለን። ዛሬ እንደሰማነው ቃልህ ሁሉም ጸጋ እንዲበዛላችሁ ለማድረግ ችሎታ አለው ብለህናል። አንተ ችሎታ አለህ። የፈውስ ጸጋ በውስጧ ይፍሰስ። አቤቱ ያንተ እርዳታ ጸጋ በውስጧ ይፍሰስ። እግዚአብሔር ሆይ ነገ ትልቅ ዜና ደስታ እንድንሰማ አንተ ከሷ ጋር እንድትሆን ሁሉን እንድትቆጣጠር በጌታ በኢየሱስ ስም እንማጸናሃለን። ክብር ሁሉ ላንተ ይሁን። ስለ ሰማህን ተመስገን። ጊዜያችንን ባርክልን። በጌታችን በኢየሱስ ክርስቶስ ስም አሜን፣ አሜን። የመጨረሻው መዝሙራችን ቁጥር 11 ነው። ቁጥር 11፣ እሰይ በሰማይ ቤት አለኝ እሰይ የሚለው መሰለኝ፣ አሁን ነው። እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ። በኢየሱስ ክርስቶስ ከታመንኩኝ ባለኮከብ ዘውድ በሰማይ ቤት አለኝ ባለኮከብ ዘውድ በሰማይ ቤት አለኝ ባለኮከብ ዘውድ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል የሰማይ ቤት እልያ ወርሰኝ። እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ። በኢየሱስ ክርስቶስ ከታመንኩኝ ከመላ እት ጋር እዘምራለሁኝ ከመላ እት ጋር እዘምራለሁኝ ተመላ እት ጋር እዘምራለሁኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ መንኩኝ ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን በሰማይ ቤት ከቅዱሳን ጋር እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ። የአምላኬን ፊት አየዋለሁኝ። በኢየሱስ ክርስቶስ ከታ መንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ። በኢየሱስ ክርስቶስ ከታ መንኩኝ አጭር ጸሎት። ቅዱስ አምላካችን እግዚአብሔር ስለ ነበረን ጊዜ ሁሉ እናከብረሃለን። አቤቱ ጌታ ሆይ እንደ ተናገርከን ቃልህ በሕይወታችን እንዲሰራ ከእኛም ጋር እንድትሆን ሳምንታችን ሁሉ እንድትባረክ ሁሉን ላንተ አሳልፈን እንሰጥሃለን። እንደ ገና እንለምንሃለን። ከእታችን ከናፍቆት ጋር ሁን አቤቱ፣ ጸሎታችንን ስማ። በጌታችን በኢየሱስ ክርስቶስ ስም አሜን።